የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀምረ። እንደምን አመሻችሁ አድማጮቻችን። ዛሬ ቀኑ ረቡዕ ሚያዝያ 30 2011 ነው። ለዛሬ ከያዝናቸው ጉዳዮች የተወሰኑት እናሰማችሁ። በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝማል የሚባለው ዜና ውሸት ነው ሙሉ ለሙሉ የኢትዮጵያ ምርጫ ቦርድ የኮሚኒኬሽን አማካሪ የሆኑትን ሶሊያና ሽመልስን የሰማናቸው። ቆይታችሁ ከኛ ጋር ከሆነ ዝርዝሩን ትሰማላችሁ። በተመሳ እንዲሁም ደግሞ አብራችሁን ከቆያችሁ በብራስልስ የተደረገውን የኤርትራውያንን ትዕይንት ሕዝብና ሌሎች ጉዳዮችን የሚመለከቱ ዘገባዎች በተከታታይ ይሰማሉ። አብረናችሁ የምናመሸው እኔ ጽዮን ግርማና ሀብታሙ ስዩም ነን። ከጋቢና ቢዮ ጋር አብራችሁ ከአብራችሁን ከአድማስ ተሻገሩ። ዜና እናስቀድማለን። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። አፓርታይድ የጸረ መድሎ ስርዓት ካከተመ ከሀያ አምስት ዓመታት በኋላ ደቡብ አፍሪካውያን ታሪካዊ በሆነ ምርጫ ድምጻቸውን እየሰጡ ነው። ምርጫው ለረጅም ዓመታት በደቡብ አፍሪካን ላስተዳደረው የአፍሪካ ብሔራዊ ኮንግረስ ፓርቲ ትልቅ ፈተና ሊሆን ይችላል። በሀገሪቱ የኢኮኖሚ መናኸሪያ ውስጥ የሚገኙ ብዙ የሀገሪቱ መራጮች ድምጻቸውን ለማን እንደሚሰጡ ግራ መጋባታቸውን ቢጠቅሱም በአፍሪካ ውስጥ ከዚህ በኋላ ባሉት ዴሞክራሲ ላይ ለመሳተፍ በመቻላቸው ግን ደስተኞች እንደሆኑ ይናገራሉ። የአሜሪካ ድምጽ ራዲዮ ዘጋቢ ያጠናቀረልን ዘገባ በኋላ ላይ ይዘንላችሁ እንመለሳለን። የፓኪስታን ሁለተኛዋ ትልቋ ከተማ ላሁር ውስጥ ዛሬ ጠዋት በአንድ ሃይማኖታዊ ቅዱስ ስፍራ በደረሰ የአጥፍቶ መጥፋት የቦምብ ፍንዳታ ስምንት ሰዎች ሲገደሉ ከሀያ በላይ መቁሰላቸው ተገለጠ። የጥቃቱ ኢላማ ከቤተ እምነቱ መግቢያ በሮች አንዱ አቅራቢያ የቆመ የፖሊስ መኪና እንደሆነ ተገልጿል። የፓንጃም ክፍለ ሀገር ባለሥልጣን እንደገለጹት ከሞቱት መካከል ቢያንስ አምስቱ ፖሊሶች ናቸው። በአስራ አንደኛው ክፍለ ዘመን የተገነባውና በሀገሪቱ በትልቅነቱ በጎብኝ ብዛት ደግሞ አንደኛ ነው የተባለው የሱፊ እስልምና ቅዱስ ስፍራ ከአሁን ቀደምም የቦምብ ጥቃት ደርሶበታል። እንደ ኤሮፓያን አቆጣጠር በ2010 ዓ ም በደረሰ የቦምብ ጥቃት አርባ ሰዎች ሞተዋል። የኢራን ፕሬዝዳንት ሀሰን ሮሃኒ ሀገራቸው የተብላላ ዩራኒየም ማከማቸትን በሚመለከት የኒውክሌር መርሃ ግብሮቿን አስመልክቶ በተደረሰው ዓለም አቀፍ ውል የተካተተውን ክልከላ ማክበሯን እንደምታቆም ተናገሩ። ዩናይትድ ስቴትስ ከስምምነቱ መውጣቷን አስከትላም ኢራን ላይ ማዕቀቦች መጣሏ የሚታወስ ነው። የተቀሩት የስምምነቱ ፈራሚዎች ውል አላከበሩም ያሉት ፕሬዚዳንት ሩሃኒ ይባስ ብለው ዩናይትድ ስቴትስ በነዳጅ ዘይትና ባንክ ዘርፍ የወሰደቻቸው እርምጃዎች ተግባራዊ እንድታደርግ ፈቅደውለታል ሲሉ ወቅሰዋል። የለውጥ እርምጃ እንዲወስዱ የሁለት ወር ጊዜ እንሰጣለን ያሉት ፕሬዚዳንቱ ሀገራቸው ዩራኒየም በከፍተኛ ደረጃ ማዳበሯን ትቀጥላለች ብለዋል። የተቀሩት የውሉ ተፈራራሚ ሀገሮች ከኛ ጋር የሚሰሩ ከሆነ ግን ወደ ቀደመው ውሉን ወደ ማክበራችን እንመለሳለን ሲሉ አክለውበታል። ወደ ሌላ የፓኪስታን ዜና እንመለስ። የእስልምና ክብርን በማግደፍ የተወነጀለችው የሞት ቅጣት ተፈርዶባት የነበረችው ክርስቲያን ሴት ሀገር ጥላ ወጥታለች የሚሉ ዘገባዎች ተሰምተዋል። ኤስያ ቢቢ እንደ ኤውሮፓውያን አቆጣጠር በ2009 ዓ ም የነቢዩ መሐመድን ክብር የሚያጎድፍ ነገር ተናግራለች ተብላ ሞት ተፈርዶባት እንደነበረ ይታወሳል። ባለፈው ዓመት የሀገሪቱ ጠቅላይ ፍርድ ቤት የሞት ቅጣት ፍርዱን ሰርዞ በነጻ ተለቃለች። ቤተሰቧ ጥገኝነት ስለተፈቀደለት ወደ ካናዳ ተጉዛለች ሲሉ ጠበቃዋ ሳይፍ አለሙክ መናገራቸውን ሮይተርስ ዘግቧል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና እንግዶቻችን ጋር አብራችሁን ከቆያችሁ ልዩ ልዩ ቅንብሮችን ይዘን እንመለሳለን። ጋቢና የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩ አብረን ከአድማ ስንሻገር እንላችኋለን። ጋቢና በመጪው ዓመት ሊደረግ የታቀደውን ጠቅላላ ምርጫ ጊዜ መራዘምም ሆነ አለመራዘም በተመለከተ ለማንም መግለጫ ሰጥቶ እንደማያውቅ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ ነው አለ በሚል በማኅበራዊ ሚዲያ የተሰራጨውም የሐሰት ወሬ ነው ብለዋል። ምርጫው በተያዘለት የጊዜ ሰሌዳ መሠረት እንዲካሄድ ለማድረግ ዝግጅቱን እያፋጠነ እንደሚገኝ ምርጫ ቦርድ አስታውቀዋል። ምርጫውን በተያዘለት የጊዜ ሰሌዳ መሠረት ለማከናወን የማያስችል ሁኔታ ቢፈጠር እንኳን ተጠሪ ለሆነለት የሕዝብ ተወካዮች ምክር ቤት እናሳውቃለን እንጂ በራሳችን ምርጫ የማራዘምም ሆነ የመሠረት ስልጣን የለንም ስትል የምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ተናግራለች። ጽዮን ግርማ ምርጫ ቦርድ ምርጫውን አራዘመ በሚል በማህበራዊ ሚዲያ ላይ ዛሬ የተሰራጨውን ዘገባ መሰረት አድርጋ ተከታዩን ዘገባ አጠናቅራለች። ዛሬ በማህበረሰብ ሚዲያ በተለይም በፌስቡክ በሚታወቁ ሰዎች ገጽ ላይ ምርጫ ቦርድ ምርጫ የለም ብሏል የሚል መረጃን የያዙ ጽሁፎች ተሰራጭተው ነበር። ስለ ጉዳዩ ምርጫ ቦርድን ጠየቅን። ፍጹም የሐሰት ወሬ ነው አሉን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ። የብሔራዊ ምርጫ ቦርድ ምርጫውን የሚቀጥለውን ብሔራዊ ምርጫ ራዝኗል የሚባለው ዜና ውሸት ነው ሙሉ ለሙሉ ፌክ ኒውስ ነው፣ የምንለው የተሳሳተ መረጃ ነው። በማህበረሰባዊ ሚዲያ ላይ በፌስቡክ ላይ የተለያዩ ሰዎች አውርተዋል ተብሎ የተወሰኑ ሚዲያዎች እኛንም ነው ሲጠይቁን ነበረ። ዛሬ ስለ አጠቃላይ ስለ ምርጫ መራዘም ሆነ አለመራዘም እስከ አሁን ድረስ ምርጫ ቦርዱ ለማንም ምንም አይነት መግለጫ ሰጥቶ አያውቅም። ከዚህ በፊት የተደጋጋሚ ጥያቄዎችም ሲነሱ እንደምንመልሰው ምርጫ ቦርዱ ምርጫ ማራዘምና አለማራዘም በህግ የተሰጠው ማንዴትና ኃላፊነትም አይደለም በህግ ላይ የተቀመጠው። ምርጫ ቦርድ የተቋቋመው አገሪቷ ላይ በተቀመጠ ህግ መሰረት የሚቋቋሙ የሚደረጉ ምርጫዎችን ለማስፈጸም ነው። የምርጫ አስፈጻሚ ተቋም ከመሆኑ አንጻር ምርጫ ይደረጋል አይደረግም የሚለውን ነገር የመወሰንም ህጋዊ ሆነ አስተዳደራዊ ማንዴት የለውም፣ ያናየት ኃላፊነትም የለውም በህግ የተሰጠው። ስለዚህ በአጠቃላይ ከዛም በመነሳት እኛ ተመስተን ምርጫ አይደረግም ወይም ደግሞ ምርጫው በዚህ ጊዜ ተራዝሟል ብለን ለምል አንችልም እና ዜናውን ውሸት ነው በህግ ማግባብ ደግሞ ያን አይነት ስልጣን ብለን ምርጫ ቦርድ የተሰጠው ስልጣን ምርጫን በተባለበት ጊዜ ማስፈጸም ብቻ ነው ይላሉ። ነገር ግን ምርጫ ቦርድ ደግሞ የሚኖረው ኢትዮጵያ ውስጥ ነው የተቋሙ ኢትዮጵያ ውስጥ የሚንቀሳቀስ ተቋም ነው ስለዚህ አገሪቱ ያለችበትን ነባራዊ ሁኔታ አንዳንድ ዜጎችም ደግሞ ምርጫ ለማስፈጸም የደህንነት ጉዳዮች እዚህና እዛ ቦታ ላይ ሊያስቸግሩ ይችላሉ የሚሉ ስጋት ያላቸው አካላት የሚያነሱትንም ሀሳብ ይሰማል ያዳምጣል ይሄ ስጋት ከፖለቲካ ፓርቲዎችም ይነሳል ከዜጎችም ይነሳል በተለያዩ ማህበራትም ይነሳል ጋዜጠኞችም ይሄን ጥያቄ ያነሳሉ ስለዚህ ምርጫ ለማካሄድ አሁን ኢትዮጵያ ስሙክ ሁኔታ አለን ወይስ የለን የሚለው ጥያቄ የሁሉም ጥያቄ ነው በሁሉም አካላት ዘንድ የሚነሳ ማለት ነው ተቋሙም ደግሞ ኢትዮጵያ ውስጥ ከኖረ ድረስ ምንም እንኳን የራሱ ሪፎርሞች አካሄዶ ቢያስተካክልም እንኳን ተቋም ውስጥ ያሉ መስተካከል የሚገባቸውን እና ተዓማኒነት ያለው ምርጫ ለማድረግ የሚያስፈልጉ ውድትን ነገሮች በሙሉ አስተካክል ያለ ቢልም ኢትዮጵያ ውስጥ እስከሆነ ድረስ የሚንቀሳቀሰው ሆነ ኢትዮጵያ ውስጥ ከሆነ ምርጫ የሚያስፈጽሙ አገሪቶ ውስጥ የሚካሄዱ ከምርጫ ቦርድ ውጪ የሆኑ ጉዳዮችም እና ደግሞ ምርጫን በአንድም ሆነ በሌላ መንገድ ሊያስተጓጉልትም ሆነ ሊያስተካክሉት የሚችሉ ጉዳዮችም እንዳሉ እንረዳለን በአጠቃላይ ማለት ነው። ከዚህ ተነስተን ግን አሁን ወደሆነ ጥያቄ ምርጫ መራዘም አለመራዘም ስንመጣ ቅድም እንዳልኩት ምርጫ መራዘም የኛ ኃላፊነት አይደለም። ነገር ግን ምርጫ ቦርዱ በሚያካሄደው ሪፎርም እና ባለ ጊዜ መጠን ውስጥ ተጠቅሞ መካሄድ አለባቸው የሚባሉ በጁ የተሰጡ ኃላፊነቶች አሉ። ከዚህ ፊት እየተንከባለሉ የመጡ ምርጫዎች አሉ። ሁሉም ሰው እንደሚያውቀው የአዲስ አበባ ምርጫ አለ። የድሬዳዋ ምርጫ አለ። የአካባቢ ምርጫ አለ። የቀበሌና የወረዳ ምርጫ አለ። የሲዳማ ሪፈረንደም አለ። ብሔራዊ ምርጫ አለ። ስለዚህ እነዚህ ሁሉ እንዳለ ተገብተው ተገብተው በተለያየ ጊዜ በተለያየ ሁኔታ ዘርግሷል ሁኔታ እየተባለ መጥተው አሁን እጃችን ላይ የሚገኝ የተለያዩ አይነት መከናወን ያለባቸው የምርጫ ተግባራት አሉ። ከነሱም አንጻር አገሪቱ ውስጥ ካለውም ሁኔታ አንጻር ምናልባት ምርጫውን ለማካሄድ ማያስችል ሁኔታ አለ ወይ የሚለውን ነገር አይተን ማያስችል ሁኔታ ካለ እኛ አለቃችን ተጠሪነታችን ለኢትዮጵያ ተወካዮች ምክር ቤት ነው። ለተወካዮች ምክር ቤት ለሕግና ቅድም ጉዳዮች ቋሚ ኮሚቴ ማወቅ ያለበትን የመንግስት አካል የምናሳውቀው ይሆናል ማለት ነው። በእኛ በኩል ይህ እንደዚህ አድርገን ነው የምንረዳው ብለን ስለዚህ ከዛ በኋላ ውሳኔውን የመውሰድ ኃላፊነት የኛ አይደለም የሚሆነው። ወይዘሪት ሶሊያና አስረግጠው ምርጫ ቦርድ ይህንን አላለም ሲሉ ይህንን ወሬ ጽፈው የነበሩና አንዳንድ በፌስቡክ ገጽ ላይ የታወቁ ሰዎች ጋር ደወልኩ አብዛኞቹ በቃ የተለያየ ቦታ ሲጻፍ አይተን ነው ከሚል ውጪ አስተያየት ለመስጠት ፈቃደኛ አልሆኑም። የቀድሞ የአረናና የአንድነት ፓርቲ ህዝብ ግንኙነት ኃላፊና ስራ አስፈጻሚ አቶ አስራት አብርሃም በኋላ ላይ ቢያርሙትም ቀደም ሲል ይህንን ዜና ካጋሩት መካከል ናቸውና ያነጋገርኳቸው ፌስቡክ ገጾት ላይ አንድ ጽሁፍ አይቼ ነበረ። የምርጫ ቦርድ ኃላፊ ብርቱካን ሚደቅሳ ሰላም ሳይኖር ምርጫ ፈጽሞ የማይታሰብ እንደሆነ ገልጸዋል ብለው ይጽፉና አስተያየትም አስከትለው ይጽፋሉ። በኋላ ላይ ቆየት ብለን ወደ ምርጫ ቦርድ ደውለን ሁኔታውን ስናጣራ እንደዚህ የተባለ ነገር የለም አሉንና ምናልባት እንዲያሉ ጉዳዮች ለህብረተሰቡ ማስተማሪያ ይሆናሉ። እንዴት ነውስ የሚዟዟሩት እንደዚህ ያሉ መረጃዎች የሚለውን ፕሮግራም ብንሰራበት ጥሩ ይሆናል፣ በሚል ነው ወደ እርስዎ የደወልኩት። እርስዎ እስቲ እንደ አስቀድሜ ከዛ ልጀምርና እንዴት ነው ይሄን መረጃ ወደ እርስዎ የደረሰው? አመሰግናለሁ። ያው ፌስቡክ ላይ ተደጋግሞ የተለያዩ ሰዎች በሸገር ላይ ቀርበው ወይዘሪት ብርቱካን ሚደቅሳ አሁን ባለው የሰላም እጦት ምክንያት ምርጫ ማካሄድ የማይቻልበት ሁኔታ እንዳለ ተናገሩ የሚሉ ጽሁፎች አየሁኝ። በተደጋገመ እኔ ዜናው አይደለም እየፈለግኩት አንችም እንዳየሽው ከዛ በኋላ ላስተላልፈው የፈለኩት መልእክት ላይ ነበረ። እኔ ግን ወዲያውም ባይዘወይ ሀሰት መሆኑን በተለይ መንገድ ሳጣራ አንቺም አይቶሾ ይሆናል፣ አስተካክየዋለሁ። ዋናው ነገር መልእክቱ ግን አስቀምጫለሁ። ምንድን ነው እኔ ማስተላለፍ የፈለግኩት፣ ምርጫው ቢካሄድ እና ባይካሄድ የሚያደርሰው ጉዳት ላይ ነው ያተኮርኩት። ያው ሀሰተኛ ዜና ፌስቡክ ላይ የተለመደ ነው። ግን ሀሰተኛ መሆኑን ወዲያው ሲነገር ያው አረም ያስፈልጋል ያው በዛ ልክም እኔ በተለያየ ጊዜ እንደዚህ አይነት ሲያጋጥመኝ ወይም ወዲያው አጠፋዋለሁኝ፣ ወይ ወዲያው አርመዋለሁኝ እና ከተለያዩ አምስት ስድስት ሰዎች እርግጠኛና የሆነ ናቸው እነዚህ ሰዎች ብዬ ካሰብኳቸው ሰዎች አይቼ ነው። አቶ አስራት በማህበራዊ ሚዲያ ላይ የተሳሳቱ ዜናና የሀሰት ወሬዎችን በማሰራጨት ተግባር ሆን ብለውና ሳያውቁ እየተሳተፉ ያሉት ግለሰቦች ብቻ አይደሉም ይላሉ። የጠቅላይ ሚኒስትሩን ጽህፈት ቤት ገጽ ጨምሮ ብዙኃን መገናኛ ላይም እየታየ ነው ብለዋል። ይህም መታረም እንዳለበት ቢያምኑ ችግሩ ግን ስረ መሰረት ያለውና የሀገራዊ ኃላፊነት መጥፋት ነው ይላሉ። ኢትዮጵያውያን በሙሉ እንደ አንድ ማህበረሰብ እያሰቡ ነው ወይ የሚለው ነገር ነው አንዱ ማንሳት ያለ። ምክንያቱም የፖለቲካ ሽኩቻ፣ የፖለቲካ ትግል ቁማር፣ የተለያየ አካላት ያለበት ሀገር ስለሆነ እንደ አንድ ሪስፖንሲብል ያለበት ማህበረሰብ የሀገር ሀገራችን ነው ህዝብ ህዝባችን ነው በሚል ነው ወይ እየሄደ ያለው ነው። እኔ ደግሞ የማየው አገሩ ራሱ ጥያቄ ምልክት በገባበት ሁኔታ ስላለ ሀገራዊ ኃላፊነቱም የዛውም ያህል የተለያዩ ቡድኖች፣ አካላት፣ ግለሰቦች ሸርሽረውታል። ብሸረሸርም ግድ የላቸውም። ከዛ አንጻር ነው እንዳንድ ነገር ፌክ ኒውስ ኢቭን በጥፈው እኮ ማያርሙዋል። ለምሳሌ አሁን እኔ መረጃው ቀጥታ እንዳገኘሁት አስተካክዬ ሀሳቡን ግን አስቀምጨዋል። ምርጫው ቢራዘም የሚያስከትለው ችግር ምን ሊሆን እንደሚችል ወደ ምክንያቱም ዋናው የኔ ግብ እሱ ነው። ምንድን ነው ያደረኩት? እንደ መግቢያ ነው የተጠቀምኩበት ለምፈልገው ጽሁፍ መግቢያ ሆኖ መግለጽ። በኋላ ግን ያቺ መግቢያን አስቀርቼ ጽሁፉ እንዳለ እንዲቀጥል አድርጌያለሁ። ምክንያቱም ዋናው ግብ ሀሳቡ ላይ ነው የፈለግኩት። በመጨረሻም የምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ቦርዱ የምርጫውን ሂደት ለማፋጠን እየሰራ ነው የሚለውን ጉዳይ አስምረውበታል። ከአሜሪካ ድምጽ ራዲዮ በመተላለፍ ላይ የሚገኘውን ጋቢና ቪኦኤ ነው አድማጮች እያዳመጣችሁ ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባ ደግሞ አሁን እንሻገር። ከሰሞኑ ሊቢያ ውስጥ በእስር ላይ የሚገኙ ስደተኞችን ኢሰብአዊ ያልሆነ አያያዝ የሚቃወም ትዕይንተ ህዝብ በቤልጅየም ብራስልስ ተካሂዷል። እየደረሰ ያለው ሰቆቃ ግንዛቤ ለመፍጠር ያቀዱ ብስክሌት የጋላቢዎች የአውሮፓ የተለያዩ ከተሞችን አቆራርጠው የማንቃት ስራ ለመስራት ሲጥሩም ታይተዋል። ቀጣዩ የሀብታሙ ስዩም ዘገባ ስለ ጉዳዩ በዝርዝር ይነግረናል። እኒህ በብራሰልስ በሚገኘው የአውሮፓ ፓርላማ ህንጻ ፊት ለፊት የተሰበሰቡ ትዕይንተ ሰልፍ አድራጊዎች የፓርላማውን አፋጣኝ ምላሽ ይፈልጋሉ። የእኛ መለክ ምን መሰለ የሁሉ ሰው እዚህ ሊቢያ እየተደረገ ያለው ደስ ስራይ መሆንን አለበት። ሁሉ ሰው ማለት ሁሉ ሰው እንዲህ ማለት አለበት። ሀገሩ ኤርትራን በመልቀቅ አውሮፓ ለመድረስ አድካሚና አሰቃቂ ምዕራፍ ላለፈው አብርሃም ተክላይ ይሄ ትዕይንተ ህዝብ ትርጉም አለው። ሁለት አመት፣ ሶስት ዓመት ሲቆይ አንድ ሰው እዛ ሊቢያ ጥሩ አይደለም፣ ይሞታል፣ ይጠፋል። ካወት አንደርግራውንድ ታስቴር የነበርኩ እዛ ብዙ ነው ብዙ ነው ማለት ቀላል አለም መግላጥ ስትገልጾም ራሱ ከባድ ነው ስለሆነ ስለሚሰማኝ ነው። አሁን በአቅሜ የሆነ ማድረግ አለብኝ ብለ ይህ ፕሮግራም እየተሳተፍኩ ማለት ነው። አብርሃም ተክላይና ወደ አስር የሚጠጉ ሌሎች ኤርትራውያን፣ አፍሪካውያን ስደተኞች ወደ አውሮፓ ለመሸጋገር በሚያደርጉት ጥረት ውስጥ የሚደርስባቸውን ሰቆቃ አውሮጳውያን እንዲረዱት ያስችላል ያስተምራል ያሉትን ክንውን ከትዕይንት ተሰልፉ ስድስት ቀናት በፊት ጀምረው አከናውነዋል። መነሻቸውን ጀርመን ላይ አድርገው እስከ ቤልጅየም ብራሰልስ የብስክሌት ጉዞ አድርገዋል። ወደ አራት መቶ ሰላሳ ኪሎ ሜትር በሚጠጋ ግልቢያቸው ወቅት በየደረሱበት ቦታ ላገኟቸው አውሮጳውያን ሁሉ በሊቢያ እስር ላይ የሚገኙ አፍሪቃውያን የሚደርስባቸውን ሰቆቃ እንዳስተማሩና መልእክት እንዳስተላለፉ አብርሃም ይናገራል። መንገድ ላይ ብዙ ሰው እየሄድን እየነገር ነው። መንገድ ላይ አንድ ቲም ስለሆነ አንድ አይነት ቲሸርት ነበረኝ። ሬፍሪጅ አንገ ሙቭ አፍሪካን ቲም እየተጻፈው ማለት ነው። መንገድ ላይ ራሱ ለሰው እየነገርና ከዛ ወደ ማየር ከንቲባ፣ ወደ ከንቲባ ሄድና በዛ ደብዳቤ ይሰጠኛል ነው። የእና ብርሃምን ጥሪና መልእክት የደገፉ ኤርትራውያን እንዲሁም ደግሞ አውሮጳውያን ሰኞ ዕለት ብራሰልስ ላይ ተገናኝተው ድምፃቸውን አሰምተዋል። አንዳንዶቹ ደግሞ አሁንም በአውሮፓ ጎዳናዎች ላይ ከሰው ተራወጥተው የሚገኙ ስደተኞችን አዳር ለመካፈል ችለዋል። ነጋሲ ሰረቀ ብርሃን ከእነዚህ መካከል አንዱ ነው። ቀዳይ ነገር ትማሊ ምስቶም አብቲ ትሬን በመጀመሪያ ደረጃ ትናንት ባቡር ጣቢያ አካባቢ የጠበቁኝ ከ1500 እስከ 2ሺህ የሚጠጉ ኤርትራውያን በጣም በሚያናድድ ሁኔታ የሚተኙበት አጥተው አየኋቸው። ያሉበትን ሁኔታ ለማየት ከእነሱ ጋር አደርኩኝ። ዛሬ ደግሞ ከእነሱ ጋር በመሆን ለ50 ደቂቃዎች በእግራችን ተጉዘን አውሮፓ ኅብረት ጽሕፈት ቤት ሄድን። ወደ አንድ ሺህ የሚጠጋ ወጣት ነው ለሰላማዊ ሰልፍ የተሰበሰበው። ከዛ ቀጥሎ በኤርትራና ጅቡቲ ላይ ጥናት ከምታካሄደው የአውሮፓ ኅብረት አባል ሰው ጋር ተገናኘን። ባለፈው የአውሮፓውያን ዓመት ማብቂያ ላይ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ከተባበሩት መንግስታት ድርጅት ሊቢያን አጋዥ ተልእኮ ጋር በጋራ ሆነው በወጡት ዘገባ ላይ በሊቢያ የሚገኙ ፍልሰተኞችና ስደተኞች ሊገመቱ የማይችሉ ሰቆቃዎችን እያዩ እንደሆነ ይፋ አድርገዋል። የመቶ ሰላሳ እማኞችን ቃል ስለመቀበሉ የተናገረው ድርጅቱ በሊቢያ እስር ቤቶች የሚገኙ ፍልሰተኞችና ስደተኞች ካለ ህግ ይገድላሉ፣ ይታሰራሉ፣ ይሰቃያሉ፣ መደፈርና በባርነት የመሸጥ ክፉ ዳም ይገጥማቸዋል ሲል ይፋ አድርገዋል። ይህን ሰቆቃ ለመግታት ሀገራት እንዲረባረቡም አሳስበዋል። አብራችሁን ስላመሻችሁ እናመሰግናለን አድማጮቻችን። ዝግጅቶቻችን ይቀጥላሉ። በመቀጠል ደግሞ ወደ ደቡብ አፍሪካ እናቀናለን። በደቡብ አፍሪካ ከአፓርታይድ የጸረ መድሎ ስርዓት ካከተመ ከሃያ አምስት አመታት በኋላ ደቡብ አፍሪካውያን ታሪካዊ በሆነ መንገድ ብሔራዊ ምርጫ ድምጻቸውን እየሰጡ ይገኛሉ። ምርጫው ለረጅም ዓመታት በደቡብ አፍሪካ ላስተዳደረው የአፍሪካ ብሔራዊ ኮንግረስ ፓርቲ ትልቅ ፈተና ሊሆን እንደሚችል በአገሪቱም የኢኮኖሚ መናኸሪያ ውስጥ የሚገኙ ብዙ የሀገሪቱ መራጮች ድምፃቸውን ለማን እንደሚሰጡ ግራ መጋባታቸውን ቢጠቅሱም በአፍሪካ ውስጥ በሳል ነው ባሉት ዴሞክራሲ ለመሳተፍ በመቻላቸው ግን ደስተኞች እንደሆኑ ይናገራሉ። የአሜሪካ ድምጽ ራዲዮ ዘጋቢ አኒታ ፓውል ከጆሀንስበርግ የላከችውን ትዝታ በላቸው አጠር አድርጋ አሰናድተዋለች። ደቡብ አፍሪቃ የዘር መድሎ ስርዓት አገዛዝ አፓርታይድ እንደ አውሮፓ አቆጣጠር በ1994 ዓ.ም ካከተመ ወዲህ ለመጀመሪያ ጊዜ ዛሬ ስድስተኛውን የምክር ቤት ተወካዮች ምርጫ እያካሄደች ነው። ዛሬም ለስድስተኛ ጊዜ በሚካሄደው ምርጫ ገዢው የአፍሪቃ ብሔራዊ ኮንግረስ ያሸንፋል ተብሎ ይጠበቃል። ሆኖም መሪዎቹ የሚከሰሱበት የሙስና ቅሌትና እጅግ ያዘገመው ኢኮኖሚ የአፍሪቃ ብሔራዊ ኮንግረስን ገጽታ አጠልሽቷል። እናም አንዳንድ ታማኝ ደጋፊዎቹ ዴሞክራቲክ አላያንስ እና ኢኮኖሚክ ፍሪደም ፋይተርስ ወደ ተባሉ ተቃዋሚ ፓርቲዎች እየኮበለሉ ነው። በደቡብ አፍሪቃ የኢኮኖሚ መናኸሪያ ያሉ አንዳንድ ወጣት መራጮች ድምጻችንን ለማን እንደምንሰጥ ፈተና ሆኖብናል ይላሉ እጅግ አስደሳች ነው፣ ደግሞም ፈተና፣ ምክንያቱም ብዙ ፓርቲዎች ናቸው ለምርጫ የቀረቡት። ሆኖም የመምረጥ መብቴን ስጠቀም እጅግ ደስ እያለኝ ነው ነው ያለችው። ለረጅም ዓመታት የአፍሪቃ ብሔራዊ ኮንግረስ ኤንሲ ደጋፊ ለነበረው እንደ ቦቢ ማዳቭ ያሉ ደግሞ ምርጫው ቀላል ነው ይላሉ። በጣም ቀላል ምርጫ ነው ምክንያቱም በትግሉ ዘመን አብረን ያደግነው ፓርቲ አንድና አንድ ኤኤንሲ ብቻ ነው። የሆነ ሆኖ ግን ለወደፊት ትክክለኛ ሥርዓት ይከተላሉ የሚል ተስፋ አለኝ። የደቡብ አፍሪቃ ምርጫ ውጤት የፊታችን ግንቦት ሶስት ይታወቃል ተብሏል። አሸናፊው ፓርቲ ቀጣዩን ፕሬዝደንት ይመርጣል። ፕሬዝደንቱም በዚህ ወር መጨረሻ ቃለ መሐላ ይፈጽማል ተብሎ ይጠበቃል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። አሜሪካ ከአንድ ዓመት በኋላ ምርጫ ታከናውናለች። ምርጫው ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ የሚጠበቀው ደግሞ የማህበራዊ መገናኛ አውታሩ ነው። ይህንን የተረዱ የሚመስሉ እጩዎች ማህበራዊ መገናኛ አውታሮችን የሙጥኝ ብለዋል። ማህበራዊ አውታሮች በምርጫ ለመበረታታት ለመርታት ስላላቸው ሚና የሚናገረውን የካትሪን ጊብሰንን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል። እጩዎች ከተለመደው ወጣ ያሉ በማኅበራዊ መገናኛ አውታሮች በኩል መራጮችን ለማግኘት እየጣሩ ነው። ይህ ይሳካ ዘንድ አስተዳደራዊ ብሔላቸውንና የግል ሕይወታቸውን ከማንነታቸው ጋር የሚያሳዩ ምስሎችን፣ መልእክቶችና መሰል ጉዳዮችን ለማኅበራዊ መገናኛ ተከታዮቻቸው እያደረሱ ነው። እንደ አውሮፓውያን አቆጣጠር በ2016 በነበረው የአሜሪካ ምርጫ ሰሞን በማኅበራዊ መገናኛ አውታሮች ላይ የተለጠፉ የምረጡ እንቅስቀሳዎች ለተመሳሳይ ዘመቻዎች ከተዘጋጁ ድረ ገጾችና የኤሌክትሪክ መልእክት ሳጥኖች በበለጠ የመራጮች የመረጃ ምንጮች ነበሩ። ከአዋቂዎች መካከል ሩቡ የእጩዎችን የማኅበራዊ መገናኛ ገጾች በምርጫ ሰሞን ወቅት ጎብኝተዋል። የፕሬዚዳንት ትራምፕ ምርጫ የሆነው ትዊተር ለፖለቲካ ውስጥ አዋቂዎች ያደላ ነው። ካሜላ ሀሪስን የመሰሉ ፖለቲከኞች በትዊተርና ፌስቡክ ላይ የመራጮችን ቀልብ በመግዛት እየመሩ ነው። የዲሞክራቲክ ፓርቲው ከንቲባ ፔት ቡዲጅጅ ግን ብዙ ተከታዮችን ለማግኘት እየቀናቸው ያለው ኢንስተግራም በተሰኘው አውታር በኩል ነው። አሌክስ ዋል በ2016ቱ ምርጫ ወቅት ለሂላሪ ክሊንተን የማህበራዊ መገናኛ አውታር ኃላፊ ሆነው ሰርተዋል። በኢንስታግራም ላይ የሚወጡ ታሪኮች ሰዎች የዕለት ተዕለት የትዊተር ጦርነቶችን ሳያዩ የተለያዩ የሐሳብ ዘርፎችን የሚያስተሳስሩባቸው ስፍራዎች እየሆኑ ነው። አሌክስ ዋል ከፍተኛ ምላሽ ካገኙት ዶናልድ ትራምፕ ላይ ካነጣጠሩት የሂላሪ ክሊንተን የትዊተር መልእክቶች ጀርባ የነበሩ ናቸው። እሳቸው እንደሚሉት እጩዎቹ እንደ የግል ባህርያቸው የማኅበራዊ አውታር የምረጡኝ ቅስቀሳቸውን ቀድሞ መወጠን ያስፈልጋቸዋል። ኢንስታግራምን ካሜላና ፒት በሚጠቀሙበት መንገድ ጆ ባይደንና በርኒ ሳንደርስ ይጠቀሙበታል ብዬ አላስብም። በጣም በተለያዩ የዕድሜ ክልሎች ውስጥ ያሉ ሰዎች ናቸው። ስለሆነም እንደ አንድ እጩ ትክክለኛ ድምፃቸውን ትክክለኛ ማንነታቸውን ሊያሳዩበት የሚችሉበት የማኅበራዊ መገናኛ ማዕቀፍ ማግኘት ቁልፍ ነገር ነው። እስከ አውሮጳውያኑ 2016 ያልነበረው ኢንስተግራም እጩዎች ከስልካቸው ማናቸውንም መልእክቶች በነጻ እንዲያስተላልፉ ያስችላቸዋል። በስልክ መስኮቶች ላይ ከመራጮች የሚመጡ ጥያቄዎችን የመመለስ ዕድል በመፍጠርም እጩዎች ከመራጮች ጋር በቀጥታ እንዲገናኙ ያስችላቸዋል በተለመደው መንገድ ከፍለው ማስታወቂያዎችን ከሚያስነግሩበት አሰራር ጋር ሲነጻጽር መልእክቶችን በማዳረስ ረገድ ለእነሱ ርካሹ መንገድ ነው ወደድ ከሚለው የሚዲያ አውታሮችን የመጠቀም ስልትም ጋር ሲነጻጸር ይረክሳል። በዚህ ዘመን ማህበራዊ የመገናኛ አውታሮች እንደ ሀገር አቀፍ የስብሰባ አዳራሾች እየሆኑ ነው፣ እየተስፋፋ ያለና በ2020 ለሚደረገው ምርጫ ወሳኝ መራጮችን መዳረሻ ብልሃትም ነው። ዲሞክራቶች የማህበራዊ መገናኛው ዓለም ፕሬዚዳንት የሚባሉትን ትራምፕን በራሳቸው ሜዳ ለመርታት መልካም አጋጣሚ አድርገው ቁጥረውታል። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት፣ ከአሜሪካ ድምፅ ራዲዮ። የኢራንና የሩሲያ የውጭ ጉዳይ ሚኒስትሮች ሞስኮ ላይ ተገናኝተው መክረዋል። በምክክሩ ዙሪያ የሚያተኩረውና በአሜሪካ ድምፅ በአሜሪካ ድምፅ ራዲዮ የተዘጋጀውን ዘገባ አዲሱ አበበ እንደሚከተሉ ያቀርበዋል። የኢራኑ ውጭ ጉዳይ ሚኒስትር ሞሐመድ ጃቫድ ዛሪፍ ከሩሲያ አቻቸው ሰርጌ ላቭሮቭ ጋር መስኮብ ውስጥ ተገናኝተው እንዳስረዷቸው ኢራን ስምምነቱን የማታከብረው ዩናይትድ ስቴትስ ባለፈው ዓመት ከስምምነቱ በመውጣቷና ኢራን ላይም አዲስ ማዕቀብ በመጣሏ ነው። ሌሎች ፈራሚ አገሮችም ቃላቸውን አልጠበቁም ያሉት የኢራኑ ባለሥልጣን ይህን በማድረጋቸውም የዩናይትድ ስቴትስ የወሰደችው እርምጃ የኢራንን የነዳጅና የባንክ ስርዓት ጎድቷል ብለዋል። ዩናይትድ ስቴትስ ስምምነቱን ለብቻዋ ማፈረሷ ብቻ ሳይሆን ሌሎች በተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ደንብ መሠረት ለስምምነቱ መከበር የቆሙ አገሮችም በእርሷ መመራታቸው ነው ችግር የሆነው እና እኛም ከስምምነቱ ለማፈግፈግ ተገደድን ነው ያሉት። የኢራኑ ውጭ ጉዳይ ሚኒስትር ሌሎች ፈራሚ አገሮች በቀጣዮቹ 60 ቀናት መልስ ካልሰጡ ኢራን ዩሬኒየም የማበልጸግ ሥራዋን እንደምትጀምርም አስታውቀዋል። የስምምነቱ ፈራሚ አገሮች ቃላቸውን እንዲጠብቁ የሩሲያ ውጭ ጉዳይ ሚኒስትር ላቭሮቭ ጥሪ አቅርበዋል። ወዳጆቻችን ይልቁንም አውሮፓውያን የምናሳስበው ስምምነቱን ከሞት እንዲያድኑት ነው። ይህም ዩናይትድ ስቴትስ የፈጠረችውን ችግር የምናቃልለው ለስምምነቱ ተግባራዊነት ስንቆም መሆኑ ሊጤን ይገባል ብለዋል ሰርጌ ላቭሮቭ። ፕሬዚዳንት ዶናልድ ትራምፕ ስምምነቱን ባለፈው ዓመት ያፈረሱት ኢራን ቃሏን አትጠብቅም በሚል ሰበብ መሆኑ ይታወሳል። ኢራን የኒውክለር ግንባታውን ካቆመች የብዙ ቢሊዮን ዶላርስ ማዕቀብ ምህረት ታገኛለች በሚል ነበር ብሪታንያ፣ ቻይና፣ ሩሲያ፣ ጀርመንና ዩናይትድ ስቴትስ 2015ቱን የኒውክለር ስምምነት የተፈራረሙት። አድማጮች እንግዲህ ለዛሬ ምሽት የያዝናቸው እና ያሰናደናቸው ዘገባዎች እነዚሁ ነበሩ። ለዛሬው ጉዟችንንም እዚህ ላይ አጠናቀናል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆዩ ደግሞ ሞክቢል ያቤሩ ነው ጉዟችሁ የሰመረ ይሆን እያልን በዚህ በጀመር ነው የሄሮትስ ዘፈን እንሰናበታችኋለን። መልካም ምሽት፣ በነገው ጉዞ እንገናኝ። son radon y vio ese que está afuera